ትንቢተ ሆሴዕ ምዕራፍ ስምንት መለከትን ወደ አፍህ አቅርብ። ቃል ኪዳኔን ተላልፈዋልና፣ በሕጌም ላይ ዐምፀዋልና በእግዚአብሔር ቤት ላይ እንደ ንስር ይመጣል። እነርሱም አምላክ ሆይ እኛ እስራኤል አወቅንህ ብለው ወደ እኔ ይጮኻሉ። እስራኤል ደግነትን ጥሎአል፣ ጠላትም ያሳድዱታል። ለራሳቸው ነገሥታትን አነገሡ፣ ከእኔም ዘንድ አይደለም። አለቆችንም አደረጉ፣ እኔም አላወቅሁም ለጥፋታቸውም ክብራቸውና ከወርቃቸው ጣዖትን ለራሳቸው አደረጉ። ሰማርያ ሆይ እምቦሳህን ጥሎዋል። ቁጣዬ በላያቸው ነድዶአል። እስከ መቼ ድረስ ንጹሕ ሊሆኑ አይችሉም? ይህ ደግሞ ከእስራኤል ዘንድ ነው። ሠራተኛ ሠራው፣ እርሱም አምላክ አይደለም። የሰማርያም እምቦሳ ይቈራረጣል። ነፋስን ዘርግተዋል፣ አውሎ ነፋስንም ያጭዳሉ። አገዳ የለውም፣ ከፍሬውም ዱቄት አይገኝም። ቢገኝም እንግዶች ይበሉታል። እስራኤል ተውጦአል። በአሕዛብም መካከል ዛሬ እንደ ረከሰ ዕቃ ሆኖአል። ለብቻውም እንደሚቀመጥ እንደ ምድረ በዳ አህያ ወደ አሦር ወጥተዋል። ኤፍሬምም ወዳጆቹን በእጅ መንሻ ገዛ። ነገር ግን ለአሕዛብ እጅ መንሻ ቢሰጡ እኔ አሁን እሰበስባቸዋለሁ። ከንጉሥና ከአለቆችም ሸክም የተነሣ ይደክማሉ። ኤፍሬም ኀጢአትን ለመሥራት መሠዊያ አብዝቶአልና መሠዊያ ለኀጢአት ይሆንለታል። የሕጌን ብዛት ጽፌለታለሁ እነርሱ ግን እንደ እንግዳ ነገር ቈጥረውታል። መሥዋዕቴን ያቀርባሉ ሥጋንም ያርዳሉ ይበላሉ። እግዚአብሔር ግን አይቀበላቸውም፣ በደላቸውንም ያስባል፣ ኃጢአታቸውንም ይቀጣል። እነርሱም ወደ ግብጽ ይመለሳሉ። እስራኤል ፈጣሪውን ረስቶአል፣ መስገጃዎችንም ሠርቶአል። ይሁዳም የተመሸጉትን ከተሞች አበዝተዋል። እኔ ግን በከተሞች ላይ እሳትን እሰድዳለሁ አዳራሾችንም ትበላለች።